ቮይስ ኦፍ አሜሪካ። ህወሓት የማንነት ጥያቄ ባነሳው ህዝባችን ላይ የበቀል እርምጃ ሊወስድ ስለሚችል ስጋት አለን ሲል የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ ተናገረ። የፌዴራል መንግስት አስፈላጊውን ሁሉ እንዲያደርግ የጠየቀው ራዴፓ የመንግስትን ወታደራዊ እርምጃ እንደሚደግፍ አረጋግጧል። የፌዴራሉ ፖሊስ ኮሚሽን በተለያዩ የኢትዮጵያ አካባቢዎች ጥቃት ለመሰንዘር ህወሀት አጥፊዎች ማሰማራቱን ገልጾ የተወሰኑትን በቁጥጥር ስር አውለናል ሲል አስታውቋል። መስፍን አራጌ ከደሴ ዝርዝሩን ይዘዋል። በትግራይ የሚገኘው የራያ ህዝብ የማንነት ጥያቄ አልተመለሰም የሚል አቋም ያለው የራያ ራዩማ ዴሞክራሲያዊ ፓርቲ ምክትል ሰብሳቢ አማረ ጉበላ ለአሜሪካ ድምጽ ሬዲዮ እንዳስታወቁት የፌዴራሉ መንግስት በህወሀት ቡድን ላይ እየወሰደ ያለውን ወታደራዊ እርምጃ ይጠቅፋል። እኛ እንግዲህ በተደጋጋሚ እንደተናገርነው ህወሀት ወይም ደግሞ ተነግ ማለት አሸባሪነት መፈረጅ ያለበት ቡድን ነው። የኢትዮጵያ ፌዴሬሽን ምክር ቤትና የፌዴራሉ መንግስት የከለከለው ምርጫ በማን አለበኝነት አድርጎ እንግዲህ ህጋዊ ባልሆነ መንገድ ክልሉ ተቆጣጥሮ ያለ ቡድን ነው፣ እና ይሄ አሁን የተፈጠረው ግጭት እንግዲህ መንግስትም እንደሚለው ጦርነት ሳይሆን ህግ የማስገበር ስራ ትክክል ነው ብለን ነው የምንወስደው፣ እንደግፋለን። ህዝባችንም ከመንግስት ጎን እንዲሰለፍ በተለያዩ መንገድ እያደረግን ያለበት ሁኔታ ነው ያለው ምክትል ሰብሳቢው። ህወሓት የማንነት ጥያቄ ባነሳው ህዝባቸውም ላይ ያልተገባ ጫናና የበቀል እርምጃ ሊወስድ ይችላል የሚል ስጋት አላቸው። በአሁኑ ሰዓት ራሱ ራያ የተለያዩ ግንባሮች ፈጥሮ የልዩ ኃይልና ምንሻ ኃይሎች አከማችቷል። በእያንዳንዱ ግንባር ፊት ለፊት ያሰልፈው የራያ ምንሻ ነው። የትግራይ ልዩ ኃይል ከኃይል ከኋላ ነው ያለው። እንግዲህ ይሄ መገመት ይቻላል። የራያ ምንሻ ያው ፈንጅ አምካኝ እንደማድረግ ነው እና ያው የመጀመሪያ ተጠቂ ለማድረግ ነው። ከዛም በኋላ ከተሸነፍን፣ ይሄ ከተማ ውድመ ነው የምንወጣው ያው ሲናገሩ ተሰምተዋል። የዘለግ ኃላፊዎች በራያ አካባቢ ያሉ ማለት ነው። እና የፌዴራል መንግስት የተለየ ጥበቃ እንዲያደርግ ከተደመሰሰን በኋላ አካባቢውን በፌዴራል መንግስት ቁጥጥር ሆኖ ህዝቡ በጠይቀው መሰረት በነፃነት ተወያይቶ ጥያቄው እንዲመለስለት ነው። እኛ ለመንግስት በተደጋጋሚ እየተናገር እየተናገርን ያለ ይህ በእንዲህ እንዳለ ትግራይን ከአማራ ክልል በሚያጎራብተው የሰሜን ወሎ ዞን ራያ ቆቦ ወረዳ አስፈላጊ የደህንነት ጥበቃ እየተደረገ መሆኑን የወረዳው አስተዳዳሪ መንገሻ አሸብር አረጋግጠዋል። ኮልሶ በሮች ይጠበቃሉ። በተለይ ሚኒሻ ሃይማኖት ተቋማት ይጠበቃሉ። ሰባት ይጠበቃሉ። ቀንገልውት ይከፋፈላል። ማህበረሰቡ በራሱ ቀድሞ ስለተሰጧቸው ተመከታተል ለመከታተል በአካባቢው የሚኖሩ የህብረተሰብ ክፍሎች ለአሜሪካ ድምፅ ሬዲዮ እንዳረጋገጡት በድንበር አካባቢ የተፈጠረ ግጭት ባይኖርም ህዝቡ አስፈላጊውን ጥንቃቄ እያደረገ መሆኑን ነው ያት። የንግድ ቤቶችም ሁሉም አልተዘጉም። ከእኛ ክፍል ደግሞ በጣም እንደ ድሮ ነው ማለትም አች ምክንያቱም ጥንቃቄ ማድረግ አለብህ። ማራያ ላይ ያው ምናልባት ከትህነግ ባህሪ አንጻር የተወሰነ እንደ ልብ ሁሉንም ነገር ማድረግ ትንሽ ይከብዳል። እነሱ ምን ያክል ተግባራቸው እኩይ እንደሆኑ ሁላችንም የምናውቀው ሰርጎ ገብ ምንም ሊኖር ስለሚችል ግፍ የተሰራበት የአማራ ህዝብ ትህነግን በደንብ ስለሚያውቀው መጠንቀቅ ስላለብን የተነቀዙ እርምጃዎችን እየወሰደ ነው ያለ ህዝባችን። የባጃጅና የሌሎች ተሽከርካሪዎች እንቅስቃሴን በወትሮ ፍሰትና መጠን እንዳልሆነም ተናግረዋል የአካባቢው ነዋሪዎች። መቀሌ በሚገኙ የሀገር መከላከያ ሰራዊት ላይ ህወሀት ወሰደ የተባለውን ወታደራዊ ጥቃትም አውግዘዋል። የሀገር መከላከያ ሰራዊት በመነካ ታሪካዊ ጠባሳ በመጣሙ ሰራዊት ላይ ሁሉም ጥቃቱ በጣም ይህንም ቡድን የሀገር መከላከያ ሰራዊት ብቻ ሰራ እናቶችም አባቶችም ጭምር ቢወጉት ራሱ ደስተኛ ናቸው እና ያለው። በተመሳሳይ የፌዴራል ፖሊስ ኮሚሽን ኮሚሽነር እንዳሻው ጣሰው ዛሬ ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ ህወሀት በመከላከያ ሰራዊት ላ ላይ ፈጸመ የተባለውን ጥቃት አውግዘዋል። ያለው ህገ መንግስታዊ ተልእኮ በሀገሪቱ በሁሉም ቦታ ተሰማርቶ የህብረተሰቡን ሰላምና ጸጥታ የሚጠብቅ ኃይል ነው። በትግራይም በተመሳሳይ በሀያ ሁለት ትልልቅ ተቋማት ውስጥ ስብሪት አድርጎ የፌዴራል ፖሊስ ከተቋቋመበት ጊዜ ጀምሮ አገልግሎት ሲሰጥ የነበረ ተቋም ነው። ኤርፖርቶችን እንጠብቃለን። ዴፖዎች፣ ኤሌክትሪክ ፓወር ስቴሽኖች፣ ቴሌ፣ ቤተ መንግስት፣ ትላልቅ ግድቦች፣ ኬላዎች፣ የህዝብና የመንግስት ተቋማትን በመጠበቅ እስከዛሬ ምንም ችግር ሳይደርስባቸው ተገቢውን አገልግሎት ለህብረተሰቡ እንዲሰጡ በማድረግ ቆይቷል። ይሄ ኃይል ተሰማርቶ ስራውን በሚሰራበት ወቅት በትግራይ ውስጥ በሚሰሩ ማንኛውም የልማት ስራ ከህብረተሰቡ ጎን በመቆም ከፍተኛ አስተዋጽኦ ሲያደርግ ነበር። በገንዘቡ፣ በእውቀቱ፣ በጉልበቱ ሁልጊዜ እዛ አካባቢ በተፈጠሩ ችግሮች ላይ ተሳታፊ ነው፣ በሚኖሩ በህብረተሰብ ውስጥ ማህበራዊ ኑሮ ውስጥ ተሳታፊ ነው፣ እገዛ የሚያደረግ አካል ነው። ይሄ ኃይል ህዝቡን ሲያግዝ በነበረበት ወቅት ከፍተኛ ኃይል በመመደብ ጥቃት ሰንዝረዋል። ከነዚህም ተቋማት ከፍተኛ የንብረት ዝርፊያ ማከናውነዋል። ኮሚሽነሩ በተለያዩ የኢትዮጵያ አካባቢዎች ጥቃት ለመሰንዘር ህዋት አጥፊዎችን ማሰማራቱን ተናግረው ከነዚህ መሀል የተወሰኑትን በቁጥጥር ስር መዋሉን ጠቅሰዋል። በጎንደር፣ በአፋር፣ በቤንሻንጉል በጋምቤላ በመሀል አገር የተለያዩ ሙከራዎች ነበሩ። እያንዳንዱ ሙከራዎችን በቁጥጥር ስራ ውሏል። ይሄም ለወደፊቱ ተጠናክሮ ይቀጥላል። እኩይ ተግባር ለመፈጸም የተሰማራ ሀይል ተከታትሎ መጠቆምና ማጋለጥ ያስፈልጋል። እንደ አዲስ አበባ ባሉ ትልልቅ ከተሞች ላይ ስምሪት አድርገዋል። ይሄ ስምሪት በእኛና በሌሎች የመረጃ ሀይሎች ክትትል እየተደረገበት ነው። ግማሹም ተይዘዋል። የተያያዘው ለህብረተሰቡ መረጃ እየሰጠን ነው። ሌሎች ጉዳዮች ደግሞ ሲያልቁ በተከታታይ ለብረተሰቡ መረጃ እንሰጣለን። ከሁሉ በላይ ህዝቡ በጋራ ከተደራጀ ህዝቡ በጋራ አካባቢውን የሚጠብቅ ከሆነ በአካባቢው ላይ የሚፈጸም ማንኛውም ነገር ከህዝብ ዓይን ሊሰወር አይችልምና በሰጠናቸው አድራሻዎች መሰረት ህዝቡ በዚህ ሁለት ቀን ከአንድ ሺ አምስት መቶ የሚበልጡ ጥሪዎችን ሰጥቶናለኛ። ከጠቆመን ጥቆማዎች መካከል አብዛኛው ጥቆማዎች በአግባቡ የሚሰሩ ናቸው። ህብረተሰቡ አካባቢውን በመጠበቅ ከመከላከያ ሰራዊት ጎን እንዲቆም ጥሪ ተላልፏል። ለአሜሪካ ድምጽ ሬዲዮ በሌላ በኩል የትግርኛ ክፍል ባልደረባችን ገብረ ገብረ መድህን ያነጋገራቸው ነዋሪዎች ሰዎች የትግራይ ተወላጆች በመሆናቸው ብቻ እየተለዩ በመንግስት የጸጥታ ኃይሎች እየታሰሩ ናቸው ማለታቸውን ጠቅሶ የሚከተለውን ዘገባ አድርሶናል። እዚህ አካባቢ ያሉ የትግራይ ተወላጆችን የመከላከያ ሰራዊትና የፌዴራል ፖሊስ አባላት ትጥቃቸውን አስፈትተዋቸዋል። አሉ የተባሉ የትግራይ ተወላጅ ነጋዴዎችም እየታሰሩ ነው። በከተማዋ አሉ የሚባሉ በንግድ ስራ የሚተዳደሩ በጣም ብዙ ሰዎች በቁጥጥር ስር ውለዋል። የሆቴል ባለቤቶች፣ ወርቅ ቤቶችና የሞባይል ቴሌፎን መሸጫ ያላቸውም ታስረዋል። የሞባይል መሸጫ ቤት የሚሰሩ እድሜያቸው አስራ ስምንትና አስራ ዘጠኝ የሚሆኑ ጭምርም ታስረዋል። መከላከያ እዚህ አካባቢ ያሉ የትግራይ ተወላጆችን የመከላከያ ሰራዊትና የፌዴራል ፖሊስ አባላት ትጥቃቸውን አስፈትተዋቸዋል። አሉ የተባሉ የትግራይ ተወላጅ ነጋዴዎችም እየታሰሩ ነው። በጣም በከተማዋ አሉ የሚባሉ በንግድ ስራ የሚተዳደሩ በጣም ብዙ ሰዎች በቁጥጥር ስር ውለዋል። የሆቴል ባለቤቶች፣ ወርቅ ቤቶችና የሞባይል ቴሌፎን መሸጫ ያላቸውም ታስረዋል። የሞባይል መሸጫ ቤት የሚሰሩ እድሜያቸው አስራ ስምንትና አስራ ዘጠኝ የሚሆኑ ጭምርም ታስረዋል። አ ሕዚ ዘጋጠመ ጥቅምት 25 2013 ዓ ም አገር ሰላም ብዬ ልጓዝ ስሄድ ወዴት ነህ ብለውኝ ወደ ውጭ አገር ነው የሚሄደው ስላቸው ለእናንተ አይፈቀድም አሉኝ። ኢትዮጵያዊ ነኝ ለምን ስላቸው ለብቼ ዞር አድርገው የትግራይ ተወላጆች ላልተወሰነ ጊዜ ተከልክለዋል አሉኝ። ከዚያ በጣም አዝኜ ተመለስኩኝ።